የአስቸኳይ ጊዜ አዋጁ ህግን ለማስከበር ታልሞ የወጣ ጊዜያዊ መፍትሄ እንጂ ዘላቂው መፍትሄ ግን ፖለቲካዊ እርምጃ መሆኑን የኢትዮጵያ መንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር አስታውቀዋል። ይሁንና መንግስት ያለውን ህግ በቅጽበት ለውጦ ምርጫ ለማካሄድ አንዳችን ፍላጎት እንደሌለው ተናግረዋል። ከሶማሊያ የተለያዩ ስፍራዎች የኢትዮጵያ ወታደሮች ለማስወጣት የተጀመረው እንቅስቃሴ በሀገር ውስጥ ከተጣለው የአስቸኳይ ጊዜ አዋጅ ጋር አይገናኝም ብለዋል። መለስካቸው አምሃ ከአዲስ አበባ ያጠናቀረውን ዘገባ ቀጥሎ ይቀርባል። ዛሬ ረፋዱ ላይ ለውጭ አገር ጋዜጠኞች መግለጫ የሰጡት የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ሚኒስትር አቶ ጌታቸው ረዳ ከጋዜጠኞች የቀረቡላቸውን ጥያቄዎች መሰረት በማድረግ እንደሰጧቸው መልሶች ከሆነ የአስቸኳይ ጊዜ አዋጁ ተግባራዊ መሆን ከጀመረ ወዲህ የኃይል እርምጃዎች በቁጥጥር ስር ውለዋል፣ የተረጋጋ ሰላማዊ ህይወት እየተመለሰ ነው ብለዋል። ብዙ ፋብሪካዎች ወደ ቀድሞ የማምረት ስራቸው እንደተመለሱ የገለጹት አቶ ጌታቸው የአስቸኳይ ጊዜ አዋጁ ህግን ለማስከበር ታስቦ የወጣ ጊዜያዊ መፍትሄ ነው ብለው ዋናውና ዘላቂው ፖለቲካዊ መፍትሄ እንደሆነ ከዚህም አንዱ እርምጃ ቀኑን በእርግጠኝነት መናገር ባይችሉም እስከ መጪው ሳምንት ድረስ ሹምሽር እንደሚካሄድ ተናግረዋል። ያም ግን በቂ አይደለም ይላሉ። ያ ብቻ ግን በቂ አይደለም። የህዝብን ጥቅም እናራምዳለን ከሚሉ የፖለቲካ ፓርቲዎችንም ሊጨምር ይችላል። ወይም የሲቪል ማህበረሰብ ቡድኖችም ሊሆኑ ይችላሉ። ከባለ ድርሻ አካሎች ጋር ውይይት ማድረጋችንን መቀጠል አለብን። ለማንኛውም ግን ፕሬዚዳንቱ በንግግራቸው የጠቆሟቸው ለውጦች ባለፉት ዓመታት ሁሉ ያገኘናቸውን ድሎች ለማጠናከርና ሊያጋጥሙ የነበሩ ፈተናዎችን መወጣት ተግባራዊ መደረግ ይኖርባቸዋል። በእነዚህ የምለው የውይይት መድረኮችም ህዝቡን ማሳተፍ ይኖርብናል። ይህንን ፖለቲካዊ ለውጥ ለማምጣት ምን ያህል ጊዜ እንደሚያስፈልግና በተለይም የሚቀጥለውን የምርጫ ጊዜ በሚመለከት አራት ዓመት ያህል መጠበቅ እንደሚያስፈልግ ማስታወስ፣ ይህንን ካለው አጣላፊ ሁኔታ ጋር እንዴት ማስታረቅ እንደሚቻል ለቀረበላቸው ጥያቄ አቶ ጌታቸው ረዳ የማያጠራጥር መልስ ሰጥተዋል። መንግስት በቅጽበት በተለወጠ ህግ ምርጫ ሊያካሄድ አይፈልግም ብለዋል። ይህ መንግስት በቅጽበት በተለወጠ ህግ ላይ ተመስርቶ ምርጫ ለማካሄድ ምንም አይነት ፍላጎት የለውም። እዚህ ያለነው ለረጅም ጊዜ ዓላማ ነው። ተቃዋሚዎች የዚህ ሂደት አካል መሆን አለባቸው። በነገራችን ላይ በፓርላማው አባላት ባይኖራቸውም ፖሊሲዎች ለውይይት በሚቀመጡባቸው መድረኮች ይኖራሉ። ተቃዋሚዎችም ፖሊሲዎች ላይ ተጽዕኖ ሊያሳድሩ የሚችሉ ሀሳባቸውን ለማቅረብ የሚያበቃቸው ውይይቶች ይካሄዳሉ። ከጥቂት ሳምንታት በፊት የሀገሪቱ ፕሬዚዳንት ለፓርላማው ያደረጉትን ንግግር አስመልክተን ለአንዳንድ ተቃዋሚ ፓርቲ አመራር አባላት ላቀረብላቸው ጥያቄ መልስ አግኝተን ነበረ። ለዚህ ጥያቄያችን በወቅቱ መልስ ከሰጡን መካከል ዶክተር መረራ ጉድና ፕሬዚዳንቱ ተቃዋሚ ፓርቲዎችን ጨምሮ ሌሎች ባለድርሻዎችንም በሀገሪቱ ፖለቲካ የማሳተፍ ተስፋ በተመለከተ ይህን ብለው ነበረ። የህዝቡ ትግል የደረሰበት ደረጃ ፍርፋሪ ተሰጥቶ እረፍና ከዚህ በኋላ ከአራት ዓመት በኋላ ለተቃዋሚዎች የተወሰነ ቦታ ፍርፋሪ መቀመጫ እንሰጣቸዋለን፣ ስለዚህ በዚህ አርፋችሁ ቁጭ በሉ ቢል ሁለት ችግር አለው። በተለይ የኢትዮጵያ ሕዝብ በግልጽ ማወቅ ያለበት ሶስት አይነት ተቃዋሚዎች አሉ ቢያዝ። አንደኛው ተቃዋሚ የትጥቅ ትግል እያካሄደ ያለ ተቃዋሚ ነው። የኢትዮጵያ መንግስት እንግዲህ ሽብርተኞች ናቸው ብሎ የሚከሳቸው ትጥቅ ትግል ይሄን መንግስት ከስልጣን እናወርዳለን ብሎ የሚንቀሳቀሱ አሉ። ሁለተኛ የተቃዋሚ ስብስብ ደግሞ አሁን ዘመን ያመጣው ሶሻል ሚዲያ የሚባለው ብዙ በተለይ ወጣት ወጣት ተንቀሳቃሾች የሚባሉ ተፈጥሯል። ሕዝቡን በተለይ ወጣቱን እንደሚያንቀሳቅሱ መንግስትም አምነዋል። ከዛ በኋላ እንግዲህ ሶስተኛው የሕጋዊ መድረክ ላይ ያለ ነው ተቃዋሚዎችን ስለዚህ ይህንን ሁሉ ሊያስታግስ የሚችል ለእነዚህ ሁሉ ተቀባይነት ያለው ሕዝብን ጨምሮ ፕሮግራም መንደፍ ያስፈልጋል። ይ መንግስት ለእነዚህ ምንም የለው መድረክን መጨመሩ ግተኛ አይደለም። ሚኒስትሩ አቶ ጌታቸው በጋዜጠኞች በተደጋጋሚ ከቀረቡላቸው ጥያቄዎች መካከል አንዱ ሰሞኑን ከሶማሊያ እየወጡ ናቸው ከሚባሉት የኢትዮጵያ ወታደሮች ጋር የተያያዘ ነው። በተለይም ወታደሮቹን አሁን ከሶማሊያ ለማስወጣት የተወሰነው በሀገር ውስጥ ከታወጀው የአስቸኳይ ጊዜ አዋጅ ጋር የተያዘ አይደለም ወይ ለሚለው ጥያቄ የአቶ ጌታቸው መልስ በፍጹም አያያዝም የሚል ነበር። ይሄ ከአስቸኳይ ጊዜ አዋጁ ጋር ምንም የሚያገናኘው ነገር የለም። ምክንያቱም አዋጁን በተግባር ላይ ለማዋል በቁጥር በቂ የሆነ ሰራዊት አለ። የአስቸኳይ ጊዜ አዋጁ በአጠቃላይ ወታደራዊ ጉዳይ ብቻ አይደለም። በዚህ ሀገር ውስጥ የምናደርገው ሕዝቡ ከሁከትና ከኃይል እርምጃ እንዲርቅ ማድረግ ነው። በእርግጥም ይህንን ግብ ለመምታት ወታደሩ ድርሻ ይኖረዋል፣ ፌዴራል ፖሊስም ድርሻ ይኖረዋል። በሶማሊያ ውስጥ ይህንን ፖሊሲ ሊያስቀይረን የሚችል ፈተና ግን አልገጠመንም። ሚኒስትሩ ከእነዚህ በተጨማሪም ለተነሱ ጥያቄዎች መልስ ሰጥተዋል። ኢንተርኔት በኢትዮጵያ አልተዘጋም ያሉት አቶ ጌታቸው የሞባይል ዳታ አገልግሎቶች ለጊዜው መዘጋታቸውን አምነዋል። እነዚህ አገልግሎቶችም ቢሆኑ መንግሥት ሁኔታውን ወደፊት መዝኖና አይቶ እንደገና ይለቀቃሉ ብለዋል። የአስቸኳይ ጊዜ አዋጁ በሀገሪቱ ምጣኔ ሀብት ላይ ያደረሰው አሉታዊም ሆነ አውንታዊ ያሏቸው ተጽዕኖች በሚገባ ስላልተዳሰሱና ስላልታዩ በአሁኑ ጊዜ የተቆረጠ መልስ ለመስጠት እንደሚቸገሩም ተናግረዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። እዚህ ጋር ዶክተር መረራ በተጨማሪም ለአዲስ አበባዋ ዘጋቢያችን ማርተ ቫንደር ቮልፍ በሰጡት ቃል አሁን ያለው ቀውስ ሊረግብና መፍትሄ ሊገኝ የሚችለው አዲስ ምርጫ ከተደረገ ብቻ ነው ብለዋል። የራሳቸውን ጨዋታ እየተጫወቱ ነው ያሉት፣ ሕዝቡ የፖሊሲዎችን መሰረታዊ ለውጥ እየፈለገና ገዢው ፓርቲ ስልጣን እንዲለቅ አዲስ ምርጫ እንዲካሄድ እየጠየቀ ባለበት ጊዜ እነርሱ የራሳቸውን ሰዎች በመቃየር እያካሄዱ ያሉት ጨዋታዎች ለኛ ምናችንም አይደሉም። በሌላ በኩል ደግሞ የሰማያዊ ፓርቲው ሰሎሞን ተሰማ ለማርተ ቫንደር ቮልፍ ሲናገሩ ህዝቡ ነፃነትን እየጠየቀ ባለበት ጊዜ አንድ ህግ ነቅሶ በዚያ ላይ ለውጦችን ማድረግ በቂ አይደለም ብለዋል። በፓርቲው ውስጥም ሆነ ከፓርቲው ውጪ ሌሎችም የመደራደሪያ ወይም የለውጥ እርምጃዎች እንዲኖሩ እንፈልጋለን። ባለፉት 25 ዓመታት በእያንዳንዱ ፖሊሲና በእያንዳንዱ እንቅስቃሴ ላይ የሰፈነው የኢህአዴግ የብቸኝነት ቁጥጥር እንዲያከትም ለማድረግ እየታገልን ነው።